America dims. Radio. I <laughs> ይህ በጋ ብዙ ጎርቶናል። እንደምታየው አሁን የምታየን በሬን ደግፈን ነው በወሳሳ የምናነሳው። አሁን ሳር ስለሌለን ጭድና ሌሎች መኖዎችን አፈላልገን ነው የምናበላቸው። በቦረና በድርቅ ሳቢያ የሚሞቱ እንስሳት ቁጥር እየጨመረ መምጣቱ ያሉበትን ችግር እያባባሰ መሆኑን አስመልክቶ ወደ አካባቢው የተጓዘው ዘጋቢያችን ያነጋገራቸው አንዳንድ የአካባቢው ነዋሪዎች ከሰጡት አስተያየት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በቤንሻንጉል ጉሙዝ ክልል ስድስተኛውን ጠቅላላ ምርጫ ታህሳስ 21 2014 ዓ ም ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ ጥቅምት 10 2014 ዓ ም ጤና ስትልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን አሁን አሁንም ኢትዮ ሳት ላይ ታገኙናላችሁ። ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከቴክኒክስ መሐንዲሱ ኔልሰን ሎፔዝ ከማኅበራዊና መገናኛ ገጾቻችን አሰናጇ አበባየሁ ገበያው እንዲሁም ከዕለቱ ዋና አዘጋጅ ጽዮን ግርማ እያሉበት ሆኖ እነኝህን ዝግጅቶች ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱን የዓለም ዜና እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅት ታዬ ነኝ። የኢትዮጵያ መከላከያ መቀሌ አጠገብ አካሂጃቸዋለሁ ያላቸው የአየር ድብደባዎች የህወሓትን የጦር መሳሪያ ማምረቻና ማደሻ ለመምታት ያደረገው ዘመቻ አካል እንደሆነ የኢትዮጵያ መንግስት አስታውቋል። በሌላ በኩል ህወሀት የሚቆጣጠረው ትግራይ ቴሌቪዥን የዛሬው ድብደባ የተካሄደው በከተማይቱ ማዕከል እንደሆነ መናገሩን ሮይተርስ ዘግበዋል። ዝርዝሩን ኤደን ገረመው ታቀርበዋለች። የኢትዮጵያ መንግስት አንድ ዓመት በሞላው ጦርነት ውስጥ አማጽያኑን የትግራይ ኃይሎች ለማዳከም ባጠናከረው ዘመቻ በክልሉ ዋና ከተማ ላይ ዛሬ ለሶስተኛ ጊዜ የአየር ድብደባ አካሂዷል ሲል ሮይተርስ ዘግቧል። የዜና ወኪሉ የጠቀሰው በህወሀት የተያዘው የትግራይ ቴሌቪዥን ድብደባው በከተማይቱ መሀል እንደተፈጸመ ቢዘግብም የደረሰን የሰውም ሆነ የንብረት ጉዳት አስመልክቶ የሰጠው መረጃ እንደሌለ አመላክቷል። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ህወሀት ጥይትና ከባድ መሳሪያዎችን በእምነት ቦታዎች መደበቅና መደበኛ የትግራይ ሰዎችን ሰብአዊ ከለላ ማድረግ ልማዱ ነው ማለታቸውንም ሮይተርስ ገልጿል። አነጋግሬያቸዋለሁ ባላቸው ሁለት በመቀል የሚገኙ የረዳት ሰራተኞች ድብደባው መንግስቱ ለህወሀት ድጋፍ ይሰጣል በሚለው መስፍን ኢንጂነሪንግ ላይ ያነጣጠሩ እንደነበሩ መግለጻቸውን ሮይተርስ ጠቁሟል። ይህ በእንዲህ እንዳለም ሮይተርስ የት እንደሆነ ካልተገለጸ ቦታ በሳተላይት ስልክ አግኝቻቸዋለሁ ያላቸውን የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል መንግስቱ ድብደባውን እያካሄደ ያለው በመሬት ላይ እየተሸነፈ ስለሆነ ለመበቀል ነው ብለው እንደሚያምኑና ድብደባው የመታው ፋብሪካውን ሳይሆን ሌላ የግል ኩባንያ መሆኑን እንደነገሩት ነገር ግን ዝርዝር እንዳልሰጡት አመላክቷል። አንድ የመቀሌ አጠቃላይ ሆስፒታል ሐኪምን የጠቀሰው የዜና ወኪል የፍንዳታው ኃይል አንድ ኪሎ ሜትር ርቀት ላይ የሚገኘውን ሆስፒታላቸውን መስኮት መሰባበሩን የፋብሪካ ሰራተኛ የሆኑ አራት ሰዎችና በአካባቢው ነዋሪ የሆኑ አንዲት ሴት ቆስለው ለሕክምና እንደመጡ መናገራቸውን ገልጿል። ምንም እንኳን ድብደባዎች ከትላንት በስቲያ መካሄዳቸውን የመንግስቱ ቃል አቀባይ በእለቱ ቢያስተባብሉም የመንግስቱ መረጃ ማጣሪያ ወይም ፋክት ቼክ ዛሬ ባወጣው አጭር መልእክት ጥቃቶቹ ኢላማ ያደረጉት የህወሀትን የጦር መሳሪያ ማምረቻና የጦር ጥገና ጣቢያዎች ብቻ ነው። የመከላከያ ሰራዊት የሚያከናውናቸው እነዚህ ስራዎች የሽብር ድርጊቱ ከባድ የጦር መሳሪያዎችና ሌሎች ህገወጥ የጦር መሳሪያዎችን ለመሸጥ የሚጠቀምባቸውን እና ወደ ወታደራዊ መገልገያነት የቀየራቸውን የተወሰኑ ቦታዎች ከጥቅም ውጪ ለማድረግ ያለመ ነው ብሏል። በሌላ በኩል ደግሞ የኢትዮጵያ መንግስት ከበባ ሰብአዊ እርዳታ እንዳይደርስ አግዷል በሚል ትግራይ ውስጥ ያለውን ኃይል በግማሽ እንደሚቀንስ የተባበሩት መንግስታት ድርጅት ማስታወቁን አሶሽየትድ ፕሬስ ዛሬ ዘግቧል። ኤፒ የጠቀሳቸው የተባበሩት መንግስታት ሰብአዊ አቅርቦት ቃል አቀባይ ሳቪያኖ አብሬዩ ድርጅቱ የሰራተኞቹን ቁጥር ከ530 ወደ 220 ሳያወርድ እንደማይቀርም ተናግረዋል። ድርጅቱ በምግብ እጥረት ምክንያት ሰዎች እየሞቱ መሆናቸውንም አመላክቷል። ከትላንት በስቲያም ከመቀሌ ወጣ ብሎ በተካሄደው ሁለተኛው የአየር ድብደባ አንድ ሰው መገደሉና ዘጠኝ ሰው መቁሰሉን የመንግስታቱ ድርጅት ቃል አቀባይ ፍርሃን ሀቅ ትላንት ኒውዮርክ ላይ ለጋዜጠኞች ተናግረዋል። ኢትዮጵያ በሰባት ቀን ጊዜ ውስጥ ሁለት መቶ ሀያ ሰባት ሰዎች በኮቪድ አስራ ዘጠኝ ምክንያት ህይወታቸው ማለፉን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ህብረተሰቡ አስፈላጊውን ጥንቃቄ ሳይሰላች የማድረግ ግዴታ አለበት ሲል ኢንስቲትዩቱ አሳስቧል። ዝርዝሩን ከአዲስ አበባ ፀሐይ ዳምጠው ታቀርበዋለች። የህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋ ማስተባበሪያ ምክትል ዋና ኃላፊ ዶክተር ሚኪያስ ተፈራ ከጥቅምት 1 አንድ ጀምሮ ባሉት ተከታታይ ሰባት ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር ከፍተኛ መሆኑን ተናግረዋል። በሀገር አቀፍ ደረጃ ከጥቅምት አንድ 2014 ዓ.ም ከተመረመሩት 52424 ሰዎች መካከል 4771 ሰዎች በቫይረሱ የተያዙ ሲሆን የመያዝ ምጣኔው 9 በመቶ ሆኗል። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ 227 ሰዎች በበሽታው ምክንያት ህይወታቸውን እያጡ መሆኑ ተረጋግጧል። በወረርሽኙ ህይወታቸውን ካጡ ሰዎች ከፍተኛውን ቁጥር የሚይዘው ከአዲስ አበባ ሲሆን ሌሎች የሀገሪቱ ከተሞችም የሞቱ ሰዎች ቁጥር ብዙ መሆኑን የህብረተሰብ ጤና ኢንስቲትዩት መረጃ ያሳያል። ሁኔታው አሳሳቢ በመሆኑ ሰዎች የመከላከያ መመሪያዎችን እንዲተገብሩ ዶክተር ሜኪያዝ ተማጽነው አቅርበዋል። የመከላከያ ዘዴዎች ሁላችንም ልዩ ትኩረት ሰጥተን ልንተገብራቸው ይገባል። አንደኛው እንግዲህ የመመሪያ 83214 ዓመተ ምህረት ተግባራዊነት ላይ በየደረጃ የሚገኝ ኃላፊነት የተጣለበት በኃይል አመራሮች፣ የጸጥታ አካላት እንዲሁም ማህበረሰቡ ትኩረት መስጠት ያስፈልጋል። ሚዲያዎች ተገቢውን የአየር ሰዓት በመስጠት ለህብረተሰቡ ወቅታዊ መረጃዎችን ማድረስ፣ ህዝባዊና ሃይማኖታዊ በዓላት ላይ የሚፈጠሩ መሰባሰቦችን ማስቀረት በተለይ አሁን ትምህርት የተጀመረበት ጊዜ በመሆኑ ወላጅ ተማሪዎችና መምህራን አስፈላጊውን ጥንቃቄ ማድረግ አለባቸው ያሉት ዶክተር ሚክያስ ቫይረሱን ለመከላከል ክትባት መውሰድ ያለባቸው ሁሉ በተገቢው መንገድ መውሰድ አለባቸው ብለዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ኮቪድ-19 ዜና ወደ ሶማሊያ ስናመራ በሶማሊያ በኮቪድ ምክንያት የሞተው ሰው ብዛት በይፋ ከተነገረው በጣም ከፍ ያለ መሆኑን አንድ ጥናት አመልክቷል። ሶማሊያ ውስጥ በኮቪድ-19 ወረርሽኙ የመጀመሪያ ወራት በኮቪድ ምክንያት ሕይወታቸው ያለፈው ሰዎች ቁጥር የሀገሪቱ መንግስት ካለው ቢያንስ በ32 ከመቶ ይበልጣል ነው ያለው አዲሱ ጥናት። በዓለም አቀፍ የተላላፊ በሽታዎች መጽሔት ላይ የታተመው ጥናት እንደሚለው በዋና ከተማዋ በሞቃዲሾ እንደ አውሮፓውያን አቆጣጠር ባለፈው 2020 ዓመተ ምህረት ከመጋቢት እስከ መስከረም በነበሩት ወራት ውስጥ በኮቪድ ሳቢያ የሞቱት ሰዎች ቁጥር በትንሹ ከ3200 እስከ 11800 ይደርሳል ተብሎ እንደሚገመት ነው ያስታወቀው። በዚያ ጊዜ ውስጥ የሶማሊያ መንግስት በኮቪድ ምክንያት ሞተዋል ብሎ ሪፖርት ያደረገው 99 ሰዎችን ሲሆን በሀገሪቱ በአጠቃላይ በቫይረሱ ተይዘዋል ብሎ ያወጣው አሃዝ ደግሞ 21269 እንደነበረ ይህ አዲስ ጥናት ዘርዝሯል። ነው የሚተላለፍላችሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳን ለሳምንታት ሳያቋርጥ የጣለው ዝናብ እና ከባድ የጎርፍ መጥለቅለቅ ከፍተኛ ጉዳት ማድረሱን ማድረሱንና በአካባቢው የሚገኙ በመቶ ሺዎች የሚቆጠሩ ሰዎች ያላቸውን መተዳደሪያ ጠራርጎ እንደወሰደባቸው የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። ሊሳሽላይን የላከችውን ዘገባ ሀብታሙ ስዩም ያቀርበዋል። የጎርፍ መጥለቅለቅ አደጋ ለደቡብ ሱዳን አዲስ አይደለም። አዲስ የሆነው ነገር የጎርፍ መጠን ከፍተኝነት በተደጋጋሚ መከሰቱ ነው። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ደቡብ ሱዳን ተጠሪ አራፋት ጀማል ስለ ሁኔታው ሲገልጹ ከሰባት መቶ ሺህ በላይ ሰዎችን ለብርቱ አደጋ ያጋለጠው የጎርፍ መጥለቅለቅ በመጽሐፍ ቅዱስ ታሪክ የሚነገሩትን ያክል የከፋ ነው ነበር ያሉት። ሰዎች ለብዙ ሺህ ዓመታት በጎርፍ መጥለቅለቅ ሲጠቁ ቢኖሩም በአንጻሩ አደጋውን ተቋቁመው ነው የዘለቁት። ጎርፉ በመጣ ጊዜ ከፍ ወዳለ ቦታ በመውጣት የውሃ ከፍታው ሲቀንስም በመውረድ ለመወጣት ይጥራሉ። ይሁንና ከዓመት ዓመት ሳያቋርጥ የሚደርስ ከፍተኛ የጎርፍ መጥለቅለቅ ሰብል ሲያጠፋና አዲስ ማምረት እንዳይችሉ ሲያደርግ የሰዎች ራስን ከአደጋ ጠብቆ የመኖር አቅምን ይሸረሽራል። አሁን አካባቢውን ያጥለቀለቀው የጎርፍ አደጋ የደረሰው የደቡብ ሱዳን ሕዝብ ለሶስት የተለያዩ አደጋዎች ግጭት፣ የኮቪድ-19 ወረርሽኝና ለረሃብ በተጋለጠበት ወቅት ነው ያሉት የዓለሙ የስደተኞች ድርጅት ተወካይ አክለውም አውዳሚው የጎርፍ አደጋ የአየር ንብረት ቀውስ እየከፋ በሄደ ቁጥር ደጋግሞ መድረሱ አይቀሬ ነው ብለዋል። የጄንግሌይ የዩኒቲ ሰሜናዊ ባህር ኤል ጋዚልና የላይኛው ናይል ግዛቶች ክፉኛ መጎዳታቸውን አስረድተዋል። በተባሉት ከባድ ጉዳት በደረሰባቸው አካባቢዎች በተጓዙበት ወቅትም ከአደጋው ለመትረፍ መጠጊያ የሚፈልገውን ጨምሮ ለከፍተኛ ስቃይና እንግልት የተዳረገ ህዝብ መመልከታቸውን ተናግረዋል። በጎርፉ የተከበቡና ጭቃ ውስጥ ተዘፍቀው የሚገኙ የቤት እንስሳት ከአደጋው መትረፍ አልቻሉም ሲሉ ሁኔታውን ያስረዱት ጀማል አያይዘውም በሰብልና አትክልት ፍራፍሬ ላይ የደረሰው ጉዳትን አስመልክቶም የማሽላ የማንጎና የሾላ ማሳዎች በጎርፍ ተጥለቅልቀዋል ይላል። የስደተኞች ድርጅቱ ከደቡብ ሱዳን መንግስት ጋር በመተባበር ብርቱ ጉዳት ለደረሰባቸው ወገኖች የንጽህና መጠበቂያ ቁሳቁሶችን ለዚህ አይነት ሁኔታ የሚበጁ መኝታዎችና በፀሐይ ኃይል የሚሰሩ ጨምሮ ልዩ ልዩ ደራሽ እርዳታ በአስቸኳይ በማድረስ ላይ መሆናቸውን አመልክተዋል። ጀማል ሲያጠቃልሉም ሆኖም በአደጋው የተጎዱ ማህበረሰቦቻችንን መልሶ ለማቋቋምና ቀድሞ ወደነበሩበት ነበሩበት የአኗኗር ዘይቤ ለመመለስ ተጨማሪ እርዳታ ያስፈልጋል ብለዋል። ዩናይትድ ስቴትስ በቀደሙት ፕሬዚደንት ዶናልድ ትራምፕ ዘመነ መንግስት በታሪክ ባልታየ ደረጃ በዓለም ዙሪያ አሽቆልቁሎባት የነበረው ድጋፍ በጆ ባይደን አስተዳደር የመጀመሪያ ስድስት ወራት ማንሰራራቱን ጋለፕ የተባለው ተቋም ያወጣው አዲስ የህዝብ አስተያየት ግምገማ አስታወቀ። ሀምሳ በሚሆኑ ሀገሮች የህዝብ አስተያየት እንደሰበሰበ ነው ጋለፕ ያስታወቀው። እንደ አውሮፓውያን አቆጣጠር በ 2020 ዓ ም ወደ 30 ከመቶ አዘቅዝቆ የነበረው ድጋፍ ካለፈው ነሐሴ ወር ወዲህ ወደ 49 ከመቶ ከፍ ብሏል። ለህዝብ ድጋፉ መጨመር ከፊል ምክንያቱ የባይደን አስተዳደር ዩናይትድ ስቴትስን በዓለም አቀፍ ጉዳዮች ዙሪያ ከሌሎች አገሮች ጋር በትብብር ወደ መስራት ፖሊሲዎቿ በመመለሱ መሆኑን በጋለፕ የዓለም ዜናዎች ዋና አዘጋጅ ጁሊ ሬይ አስታውቀዋል። ሆኖም ዩናይትድ ስቴትስ ከአፍጋኒስታን የለቀቀችበት የተመሰቃቀለ አወጣት እንዲሁም በቅርቡ ለአውስትሬሊያ በኒውክሌር ኃይል የሚንቀሳቀሱ ባህር ሰርጓጅ መርከቦችን ለመሸጥ በተደረገው ስምምነት ሳቢያ አጋሮቿ በሆኑ ሀገሮችም ጭምር በጥብቅ ተነቅፋለች። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን በ22 በ25ና በ31 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። ረቡጥ ጥቅምት 10 2014 ዓ.ም የምሽቱ አስተናጋጃቸው አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በሳተላይት ለምትከታተሉ አድማጮቻችን ራዲዮ በቴሌቪዥን ኢትዮ ሳተላይት አገኙናላችሁ። በተጨማሪም የራዲዮ በቲቪ ስርጭታችን በአማርኛ በድረገጻችን በዩቲዩብና በአማርኛ በፌስቡክ በጥራት በቀጥታ መከታተል ትችላላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አበይት ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት ዘገባ ነው ለዕለቱ አብይ ርዕስ የተመረጠው። በቦረና በድርቅ ሳቢያ የሚሞቱ እንስሳት ቁጥር እየጨመረ መምጣቱ ያሉበትን ችግር እያባባሰ ነው ሲሉ የአሜሪካ ድምፅ ያነጋገራቸው አንዳንድ የአካባቢው ነዋሪዎች ተናገሩ። በኦሮሚያ ክልል ቦረና ዞን የበልግና ክረምት ዝናብ መዘግየቱን ተከትሎ የተከሰተው ይህ ድርቅ በርካታ ከብቶችን እየገደለ ነው ብለዋል። በአካባቢው የተከሰተው ድርቅ ከሶስት ወራት ውስጥ ብቻ ከዘጠኝ ሺህ በላይ የቤት እንስሳት መግደሉን ነዋሪዎቹ ተናግረዋል። መንግስት ሁኔታውን በአፋጣኝ ካላስተካከለ ችግሩ ከዚህ በላይም ሊባባስ ይችላል ነው ያሉት ነዋሪዎቹ። ዘገባውን ለማጠናከር ወደ ስፍራው የተጓዘው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል። ደርሜራቻ የድብሉቅ ወረዳ ነዋሪ እንዲሁም አርብቶ አደር ነች። የበልግና ክረምት ዝናብ መዘግየት በከብቶቿ ላይ ብዙ ጉዳት ማድረሱን ትገልጻለች። ቦኔ ዋንጉዶኑ ራንጋይ ይራ ይህ በጋ ብዙ ጎድቶናል። እንደምታየው አሁን የምታየን በሬን ደግፈን ነው በወሳሳ የምናነሳው። አሁን ሳር ስለሌለን ጭድና ሌሎች መኖዎችን አፈላልገን ነው የምናበላቸው። በወሳሳ እያነሳናቸው እያለን የወለዱም አሉ አሁንም ጥጆቹ ቤት ውስጥ አስቀምጠን ነው ግደሮቹ የተገኘውን እንዲበሉ ከልጆች ጋር ልከናቸዋል። ጥጆቹን ደግሞ ውሃ በስኳር በጥብጠን ነው የምናጠጣቸው። ድርሚ ሰማኒያ የሚሆኑ ከብቶች አሏት። ለእነዚህ ሁሉ መኖ መግዛት አቅም የለንም ትላለች። እስካሁን ከትላልቆቹ የሞቱብን የሉም፣ ነገር ግን ስምንት ጥጆች ሞቶብናል። አንድ ከኋላ የምታየውን በሬና ሶስት ላሞች ደግሞ ስለደከሙ በወሳሳ ነው የምናነሳቸው። አቶ ኡላ ሌላ የዱብሉቅ ወረዳ ነዋሪ ናቸው። አቡማ ነግደ እንዳኩም ንትቀቡት መከናካ ከንፋ ወምስላ ልማሉ ፊፋ በደላ ንብታ ሶካሪ ንብታታ ሁሉም የከብቶቹን ሕይወት ለማትረፍ ያለውን ሸጦ መኖ እየገዛ ነው ያለው ለቤተሰቡ ከሚያወጣው ቀንሶ እንጂ ሌላ የገቢ ምንጭ ኖሮት አይደለም። አቶ ውላ በአካባቢው ድርቅ ጉዳት ማድረስ ከጀመረ ቢሰነብትም ለአርብቶ አደሩ ድጋፍ አልተደረገም ሲሉ ተናግረዋል። ከዱብሉቅ አርባ ኪሎ ሜትር ከቦረና ዞን ዋና ከተማ ያበለው በመቶ ኪሎ ሜትር ርቀት ላይ በምትገኘው ድሬ ወረዳም ተመሳሳይ ክስተት ይስተዋልባታል። አቶ ውቃ አላኬ የድሬ ወረዳ ሀዶድ ሰመሮ ቀብሌ ነዋሪ ናቸው። ሙኩጭፍ ጎጎጋ ጅዳ ሙኪ ጀልብ ቆተን ከባል ቀብ እንጅሩ ሁሉም ዛፍ እየደረቀ ነው። በሕይወት ያሉ ከብቶችም እየደከሙ ነው። ሰዎችም በምግብ እጥረት እየተጎዱ ናቸው። አሁን የደከሙትን ከብቶች በውሳሳ ነው የምናነሳቸው። በዚህ ድርቅ ሞተው ያልቁብናል የሚል ስጋት አለን። ሆሪናሞ ኢንዱ ሚናፉጅ እንደ ሰዳቃምጀቻ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን በድርቅ ለተጎዱ የቦሮና ዞን ነዋሪዎች የምግብ ድጋፍ እያቀረበ መሆኑን አስታውቀዋል። የኮሚሽኑ የሕዝብ ግንኙነት ዲሬክተር አቶ ደበበ ዘውዴ ለአሜሪካ ድምፅ እንደገለጹት ለድርቁ ተጎጂዎች ካለፈው ሐሙስ ጀምሮ ልዩ ልዩ የምግብ ነክ ድጋፎች መቅረብ መጀመራቸውን ሰኞ ዕለት ለአሜሪካ ድምፅ ገልጸዋል። የፌድሪ አደጋ ስጋት አመራር ኮሚሽን ኢሚዲየትሊ ይሄ ነገር እንደተሰማ አንድ ሺህ ሰባት መቶ አርባ ኩንታል አልሚ ምግብ ነው እኛ ሐሙስ ለሴላክ ነው። ከዛ በኋላ ደግሞ ከአርብ ጀምሮ ስንዴ፣ ሮዝ፣ ዱቄት እንዲሁም አልሚ ምግብ በድምሩ ሀያ ሰባት ሺ ዘጠኝ መቶ ኩንታል እህል ተልኳል። እህል ስንል ስንዴው አስራ ሁለት ሺ አራት መቶ ኩንታል በላይ ነው። ሩዝ ከስድስት ሺ ኩንታል በላይ ነው። ዱቄት ከስድስት ሺ ኩንታል በላይ ነው። አንዱ ምግቡ ደግሞ ከሶስት ሺ አምስት መቶ ኩንታል በላይ ነው። ችግሩን ለመቋቋም የሚያስችል የመጀመሪያ እጥረት ነው ማለት የሚቻለው። ሆኖም የድሬ ወረዳ ነዋሪው አቶ ውቃ ለምግብ እጥረት ለተጋለጡት ለከብቶችም ደግሞ የመኖ ድጋፍ አለመቅረቡንም አክለው ተናግረዋል። አቶ ኩናቦሩ ሌላ የድሬ ወረዳ ነዋሪ ናቸው። በጋውን ተከትሎ የተከሰተው የውሃ እጥረት ሌላኛው ችግር ነው ይላሉ። አሁንም በውሃ እጥረት የሰው ህይወት ሊያልፍ ይችላል። አካባቢያችን ውሃ የለም፣ ከብቶቻችን ውሃ አያገኙም ውሃ ለማግኘት ረዥም ርቀት ስለሚሄዱ በመንገድ ላይ ይጎዳሉ። አሁን ተስፋችን አልቋል። ከእግዚአብሔር ብቻ ነው እየተጠባበቅን ያለ ነው። የዱብሉቅ እንዲሁም የድሬ ወረዳ አስተዳደር ኃላፊዎች ድርቁ ከብረታ ወዲህ በድምሩ ከ1 ሺ በላይ ከብቶች መሞታቸውን አረጋግጠዋል። አቶ ጉራቻ ጃተኒ የዱብሉቅ ወረዳ አደጋና ዝግጅነት ቢሮ ኃላፊ ናቸው። ቦቲ ጎዲና ቦቲ ላምክሬፈኔ ራብሳ ብሻኔ ሁለት የውሃ ማመላለሻ ታንከሮችን በመከራየት ውሃ በማቅረብ ላይ ነን። በዚህም ከ400 ሜትር ኪዩብ በላይ ውሃ አቅርበናል። ለምግብ እጥረት የተጋለጡትን አረጋውያንን ደግሞ በተቻለ መጠን እየረዳን ነው። አቶ ጉራቻ ለከብቶች የመኖ አቅርቦት ማድረስ ከወረዳ አስተዳድር አቅም በላይ ነው ካሉ በኋላ አሁንም አስፈላጊ እርምጃ ካልተወሰደ የከብቶች ሞት ሊቀጥል ይችላል ብለዋል። አቶ ንጋቱ ካሳ የድሬ ወረዳ የብልጽግና ጽህፈት ቤት ኃላፊ ናቸው። በድሬ አሁንም ከ550 በላይ ከብቶች መሞታቸውን 200 በላይ ደግሞ በሞት አፋፍ ላይ ናቸው ብለዋል። ረኮን ኩሪ ታክስ ፎርስ ካሴ ዴቢ የተተማ ደደቡ ያተው ይህ ችግር ከአንድ ወር በፊት ነበር ለተቋቋመው ግብረ ኃይል የተገለጸው። ነገር ግን ወዲያው በቂ ምላሽ አልተሰጠውም። በኋላ ላይ በሴፍቲኔት በኩል ትንሽ ድጋፍ ቀርቦ ነበር። እንዲሻሻል እየጠየቅን ነው። አሁን በተሽከርካሪዎች ውሃ ሳርም መቅረብ እየጀመረ ነው። ነገር ግን ስጋታችን ይህ ድጋፍ በፍጥነት ካልቀረበ ከሞቱት ይልቅ ሊሞቱ ያሉ ከብቶች ቁጥር የሚበልጥ ነው። አቶ ንጋቱ በዞኑ አንዳንድ አካባቢዎች አሁን ዝናብ ቢዘንብም በበጋ መድዘም የተጎዱት ከብቶችና አርብቶ አደሮች ለማንሰራራት ጊዜ ስለሚወስድ መንግስት በቂ ትኩረት መስጠት አለበት ብለዋል። የቦረና ዞን አስተዳደር በእስካሁኑ ከዘጠኝ ሺ በላይ ከብቶች ማለቃቸውን እንዲሁም ከአስራ ሰባት ሺህ በላይ ከብቶች በሞታፋፍ ላይ ናቸው ሲል ገልጸው እንደ የወረዳው ጉዳት ድጋፍ ማቅረብ መጀመሩንም ገልጸዋል። የኦሮሚያ ክልሉ አደጋ ስጋት ኮሚሽን ምክትል ኮሚሽነር አቶ ገረሞ ወሊቃ ድርቅ የከፋ ጉዳት ሳያስከትል ለመከላከል እንዲቻል የክልሉ መንግስት ሰላሳ ሚሊዮን ብር መመደቡን መግለጻቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ለአሜሪካ ድምጽ ገልሙ ዳዊት ከቦረና ዞን ድሬ ወረዳ። ሰለሞን፣ ለዘገባው አመሰግናለሁ። አድማጮቻችን፣ አሁን ደግሞ ከቦረና ወደ ቤንሻንጉል ይሆናል የምንሻገረው። በቤንሻንጉል ጉሙዝ ክልል ስድስተኛውን ጠቅላላ ምርጫ ታህሳስ 21 2014 ዓ ም ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። የጊዜ ሰሌዳው የወጣው ከክልሉ የጸጥታ ተቋማትና የፖለቲካ ፓርቲዎች ጋር በመነጋገር መሆኑን የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምፅ ተናግረዋል ቀደም ሲል ቦርዱ ምርጫውን ለማካሄድ ያቀደው የክልሉ የጸጥታ ሁኔታ ካለፉት ሁለት ሳምንታት ወዲህ መሻሻል በማሳየቱ እንደሆነም ነው የገለጹት የክልሉን ሰላም በማረጋገጥ በአጭር ጊዜ ውስጥ ምርጫውን በማካሄድ አዲስ መንግስት ለመመስረት ጥረት እየተደረገ መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር ጠቁመዋል ኬኔዲ አባት ነው የተከታተለው በጸጥታ ችግርና ተያያዥ ጉዳዮች ምክንያት በተከፋፈለ የጊዜ ሰሌዳ እየተከናወነ የሚገኘው ስድስተኛው አጠቃላይ ምርጫ ሰኔ 14 2013 ዓ ም እና መስከረም 20 2014 ዓ ም በአብዛኛው የኢትዮጵያ አካባቢዎች ቢካሄድም ትግራይ ክልልን ሳይጨምር እስካሁን ድረስ ምርጫው ያልተካሄደባቸው ስፍራዎችም ይገኛሉ። ከእነዚህም አብዛኛው አካባቢዎቹ ምርጫው ያልተካሄደበት የቤንሻንጉል ጉሙዝ ክልል ዋነኛው ነው። በዚህም የተነሳ ከሌሎች ክልሎች በተለየ መልኩ የ በቤኒሻንጉል ጉሙዝ ክልል አዲስ መንግስት ለመመስረት የሚያስችለውን ይሁኝታ ገና አላገኘም። በክልሉ ከሚገኙ 22 የምርጫ ክልሎች መካከል ምርጫው ባልተካሄደባቸው 17 ክልሎች ምርጫውን ታህሳስ 21 2014 ዓ.ም ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። ምርጫው በክልሉ ያልተካሄደው በጸጥታ ምክንያት መሆኑን የገለጹት የምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ የጊዜ ሰሌዳው የወጣው ከክልሉ የጸጥታ ተቋማትና ከፖለቲካ ፓርቲዎች ጋር በመነጋገር እንደሆነ ለቪኦኤ ተናግረዋል። በጣም ብዙ ተከታታይ ውይይት ነበረ፣ ከክልል አመራር ጋር፣ ከክልል ውስጥ ካለው ኮማንድ ፖስት ጋር፣ ከጸጥታ ኮማንድ ፖስት ጋር። ቢያንስ አራት አምስት ፓርቲዎች በዚ ፓርቲ ውጭ ያሉ ይወዳደራሉ። ስለዚህ ኮምፒቲሽን አለው። ስለዚህ ሁሉም ተወዳዳሪ ፓርቲዎች ተቀርተው ውይይቶች ተከታታይ ስናደረግ ነበር። ጊዜ ሰሌዳውን ከማውጣታችን በፊት አንተ ያየውን የጊዜ ሰሌዳ ለፖለቲካ ፓርቲዎች አቅርበናል። ለፓርቲዎችም፣ ለክልሉ መንግስት ማለት ነው። ፓርቲዎች በተወሰነ ደረጃ ጊዜው ላይ ብዙ ችግር የለብንም፣ ያው ከዛ ይልቅ በዚህ ጊዜ ውስጥ ማድረግ ይቻላል ወይ የሚለውን ነገር ትኩረት ማድረግ አለብን የሚል እንዲያው እዚህ ቀደም ማለት ነበር ሚሳፋት ተነስቷል። ያው በኛ በኩል ያቀረብነው ረቂቅ ጊዜ ሰሌዳ አለ የምንጠብቀው ደግሞ ይህ የጊዜ ሰሌዳ ተግባራዊ ለማድረግ የጸጥታ ፍላጎቶቹ ማይተኮን ምንም መሟላት አለባቸው፣ በእያንዳንዱ የምርጫ ደረጃ ማለት ነው። በቤኒሻንጉል ጉሙዝ ክልል ምርጫው ባለፈው መስከረም ሀያ በሶስት ክልሎች ከተካሄደው ምርጫ ጋር ያልተካሄደበትን ምክንያት በወቅቱ በክልሉ የነበረው የጸጥታ ሁኔታ ምርጫውን ለማካሄድ የሚያስችል ስላልነበረ መሆኑን ገልጸው ቦርዱ አሁን ላይ ምርጫውን ለማካሄድ ያቀደው የክልሉ የጸጥታ ሁኔታ ካለፉት ጥቂት ቀናት ወዲህ መሻሻል በማሳየቱ እንደሆነም ነው ያመለከቱት። የነበረው ነገር ምንድነው? አንደኛው ሀሳባችን የነበረው እኛም እንደ ቦርድ ሙሉ ለሙሉ በጣም ፎከስ አድርገን በልዩ ሁኔታ ሁኔታዎች ተሻሽለዋል ሌካ ተሻሻሉ የሚለውን ነገር እያየን ነበረ። በወቅቱ ለምሳሌ አሁን የነበረው ላይ በመተከል ዞን በተለይ ያለ ጸጥታ ሁኔታ ባለፉት ሁለት ሳምንታት ነው ሲግኒፊካንት የተሻሻለ ፖለቲካ ፓርቲዎቹ የሚሉት እንደዛ ነው። ከዛ ፊት በነበረው ግን ለምሳሌ የመስከረም ላይ ልናቅር ስንል እስከ ቋሚ ያለ የሚየውና ጸጥታ ሁኔታ ምን ይመስላል የሚለውን ነገር ከዛ በኋላ ነው ስላ እንደምገለንበት ከቋሚ ደስ ባየው ያን ያህል የሚባለው ለውጥ አልነበረውም። ከዛ በኋላ ደግሞ እንደምታውቀው ለፕላኒንግ ይመች ምርጫ በጣም ቀድመ ሶስት አራት ወር ቀድመ ቅድም ታወጣበት ነገር ነው። ስለዚህ በዛ መሰረት አሁን አይደል ከሆነ ቢያንስ ሁለት ወር ከምናምን አካባቢ ቀድመን ነው ይህን ጥር ያወጣ ነው። በምርጫ 2013 የጊዜ ሰሌዳ ውስጥ ካልተካተተው ከትግራይ ክልል ውጭ በአማራና በኦሮሚያ ክልሎችም ድምፅ ያልተሰጠባቸው ጥቂት ስፍራዎች መኖራቸውን ያነሱት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በእነዚህ ስፍራዎች ምርጫው ስለሚካሄድበት ሁኔታም አብራርተዋል። አብዛኞቹ እንግዲህ ፖኬት ናቸው። የተወሰነ አማራ ክልል አሉ፣ የተወሰነ ደግሞ የኦሮሚያ ላይ ያሉ ምርጫ ያላካሄዱባቸው ማለት ነው። በቁጥር ደረጃ ብታቸው ብዙ አይደሉም። አንደኛው ቻሌንጃችን የነበረው ምንድን ነው? አንዱ ጋር ለምሳሌ አንድ ክልል ውስጥ አንደኛው ምርጫ ክልል ጥሩ ሁኔታ ላይ ሆኖ ሌላኛው ምርጫ ክልል ደግሞ ጥሩ ሁኔታ ላይ ካልሆነ ከአንድ ክልል ውስጥ እንደገና ቆርጠን አንዱ ምርጫ ክልል ሁለቱ ምርጫ ክልል ብቻ ማድረግ በሎጂስቲክስ ማጣር ከሰዓትን ማጣር በጣም አስቸጋሪ ነው። ስለዚህ ከዚህ በኋላ የምናስበው ምናልባት የቀሩትን የጸጥታ ሁኔታቸውን አንድ ላይ ገምግሞ አንድ ላይ ጥቅልን ማድረግ የምንችልበት ዕድል ካለ የሚለውን ነገር ነው የምናየው። በቤንሻንጉል ጉሙዝ ክልል አሁን ያለው የጸጥታ ሁኔታ ምርጫውን ለማድረግ ያስችል እንደሆነ ለመጠየቅ የክልሉን አመራሮች በስልክ ለማግኘት ያደረግኩት ጥረት ስልካቸው ባለመነሳቱ ሊሳካልኝ አልቻለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን ከትናንት በስቲያ ጥቅምት ስምንት በክልሉ ቡልድግሉ ወረዳ ሰልጣኝ ሚሊሻዎች ሲመረቁ ባደረጉት ንግግር ለበርካታ ጊዜያት በጸጥታ ችግር ውስጥ የቆዩትን የመተከልና ካማሺ ዞኖችን ወደ ሰላማዊ እንቅስቃሴ ለመመለስ ክልሉ ከፌዴራልና ከሌሎች ክልሎች የጸጥታ አካላት ጋር ተቀናጅቶ እየሰራ መሆኑን ገልጸዋል። የክልሉን ሰላም በማረጋገጥ በአጭር ጊዜ ውስጥ ምርጫውን በማካሄድ አዲስ መንግስት ለመመስረት ጥረት እየተደረገ መሆኑንም ስለመናገራቸው የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። የክልሉ ጸጥታ ምርጫውን ለማድረግ የሚያስችል ከሆነ ቦርዱ የድምፅ መስጠት ሂደቱን ታኅሳስ 21 በማካሄድ እስከ ጥር ሁለት ውጤት ለማሳወቅ ቀን ቆርጧል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ኬንያ ናቅና ወደ መካከለኛው ምስራቅ የሄዱ የኬንያ ሰራተኞች በአሰሪዎቻቸው ጥቃት እየተፈጸመባቸው መሆኑን ይናገራሉ። የእርዳታ ተቋማት ደግሞ የስደተኞቹ ሰራተኞች በኬንያ ተመልሰው ሕይወታቸውን የሚያደራጁበትን እድል እየሰጧቸው መሆኑን የገለጹት በድል የተፈጸመባቸውና ለጉልበት ስራ የተዳረጉ በመቶዎች የሚቆጠሩ ሰራተኞች ዛሬ የመቋቋሚያና የማረፊያ እርዳታ የሚሰጡ ድርጅቱን እገዛ ማግኘት ጀምረዋል ይለናል። በአሜሪካ ድምፁ ብሬንዳ ሙሊኒያ ከናይሮቢ የተላከው ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በኬንያ መዲና ናይሮቢ ወጣ ብሎ የሚገኘው የፌይት ሙሩንጋ መደብር ለንግድ አገልግሎት ተከፍቷል። ቤተሰቧን ለመመገብ የጀመረችው ሲሆን አሁን ስድስት ወር ሆኖታል። ኬንያ ውስጥ ስራ ማግኘት ለተሳናቸው ብዙዎቹ ዜጎች የተሻለ እንጀራ ፍለጋ መዳረሻ ወደሆነችው ሳዑዲ አረቢያ እንደ ኤሮፓ አቆጣጠር በ2019 ኬንያን ትታ ሄደች። ወደ ሳውዲ አረቢያ ስትሄድ ያገኘችው የጠበቀችውን አልነበረም። ቃል የተገባላትና ስትሄድ የጠበቃት እጅግ የተለያዩ ነበሩ። እንዲህ ትገልጸዋለች። እሷ እንደምትለው አለቃው መጣና ወደ ሀገራቸው መሄድ እስከተስማማሁ ድረስ የተባልኩትን ምንም ነገር ሁሉ ማድረግ ይኖርብኛል፣ ምንም አይነት ቅሬታ የማቅረብ መብት እንደሌለኝ ነገረኝ። እኔን ለመግዛት ብዙ ገንዘብ ከፍለዋል፣ ስለዚህ እኔ ንብረታቸው ነኝ ማለት ነው። በሳውዲ አረቢያ በቆየችባቸው ሁለት የስራ ዓመታት ሙሩንጋ በአሰሪዎቿ የመንፈስና የአካል ጥቃት ደርሶባታል። በጎ አድራጊዎች መጥተው ወደ ኬንያ እስክትመለስ ድረስ ጥቃቱ አልተለያትም። ወደ አገሯ ስትመለስ ከሐራት ኬንያ እርዳታ አግኝታለች። አራት ኬንያ የሰዎችን ህገወጥ ዝውውርን የሚታገልና እንደ ፌት ያሉ ሰዎችን የሚረዳ ነው። ድርጅቱ እስከ ተቋቋመበት እንደ ኤሮፓ አቆጣጠር 2010 ድረስ በግዴታ ስራ ተሰማርተው በደረሰባቸው ጥቃት ሰግተው ወደ አገራቸው የተመለሱ ወደ ሰባት መቶ የሚደርሱ ሰዎችን ረድተዋል። ሜርሲ አቴኖ የድርጅቱ ግንኙነት ስራ አስኪያጅ ናቸው። እርዳታ በሚፈልጉበት ወቅት ካገኘናቸው ሴቶች ውስጥ 80 ከመቶ የሚሆኑት የተለያዩ ስቃዮችና ግፎች የደረሱባቸው ናቸው ይላሉ ይህንንም ሲገልጹ እንዲህ ብለዋል ሰራተኞቹ ወደ እኛ ሲመጡ የተጨነቁ ናቸው። አንዳንዶቹ በደል የደረሰባቸው ይመስላል። ቀጥለው ምን ማድረግ እንዳለባቸውም አያውቁም፣ ወይም ከየት መጀመር እንዳለባቸው የሚያውቁ አይደሉም። መኖሪያ ቤት የላቸውም፣ ወይም ወደ ሀገራቸው መመለስ አይፈልጉም። ሁሉም ሰው ወደ ውጭ ሀገር መሄዳቸውን ነው የሚያውቀው። አንድ ነገር ይዘው ይመለሳሉ ብሎ ነው የሚጠብቀው። ድርጅቱ ከጥቃቱ የተረፉትን ወይም ለግዳጅ ስራ የተዳረጉትንም ሆነ ከስራ ጋር በተያያዘ ጥቃት የደረሰባቸውን በመቀበል ህይወታቸውን መልሰው እንዲያቋቁሙ ይረዳል። በምክር ስልጠና በመስጠትና ራሳቸውን ችለው የሚኖሩበትን መንገድ በማመቻቸት ይረዳቸዋል። አቴኖ እንዲህ ይላሉ። ዚስ ፕሮሰስ ኢዝ አክቹዋሊ ኤ ቬሪ ፓርቲሲፓቶሪ ፕሮሰስ ዌር ኢትስ ዘ ኬዝ ወርከር ኤንድ ዘ ሰርቫይቨር ጉዳያቸውን የሚከታተሉትና ተበዳዮቹ ሰራተኞች አንድ ላይ ሆነው ለታድሶ አብረው የሚሰሩበት ይህ ሂደት በጣም አሳታፊ ነው። ስለዚህ የተበደሉት ሰራተኞች የሚጠየቁትን ሁሉ ነገር ላለመስራት እምቢ የሚሉበት ድምጽ ይኖራቸዋል። ምክንያቱም የምንሰጠው አገልግሎት በየግል የሚሰጥና ተበዳዮቹን ያማከለ ነው። በኬንያ ለሰራተኞች መብት የሚታገል የአገር ውስጥ የሆቴል የትምህርት ተቋማት ሆስፒታሎችና ተባባሪ ሰራተኞች ህብረት ማህበር ወይም በምህጻረ ቃሉ ኩዴሃ ተብሎ የሚጠራው የሰራተኞች ህብረት ማህበር አለ። ይህ ማህበር በኬንያ የሚገኘው የሥራ አጥነት ቁጥር 10 ከመቶ በላይ በመሆን ከፍ ብሎ እስከቀጠለ ድረስ ወደ መካከለኛው ምስራቅ የሚሄዱ የስደት ሰራተኞች የሚቀጥል ነው ይላል። አልበርት ነጅሩ የማኅበሩ ዋና ጸሐፊ ሲሆኑ ምንም ስልጠና፣ ምንም መረጃ ሳይኖራቸው ወደ ውጭ ለሚሄዱ ሰራተኞች የሚከተለውን ምክር ይሰጣሉ። ተገቢውንም መረጃ አፈልጉ፣ በስፋት አማክሩ። ትክክለኛውን ነገር ከማግኘታችሁ በፊት ጨለማ ወደ ሆነው ነገር አትመለሱ። የሀራት ኬንያ አመራር እንደ ፌት ያሉ ጉዳዮች ሲገጥሙት ለመርዳት ዝግጁ መሆኑን ገልጿል። ለአሁኑ ግን ፌትም ለተደረገላት ነገርና በውጭ አገር ከተፈጸመባት ግፍና በደል በመዳን ሕይወቷን እንደገና ለመጀመር ለተሰጣት እድል የምታመሰግን መሆኑን ተናግራለች። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ የመጨረሻዊ መጽሄቱ ርዕስ ነው መወስዳችሁ። እንደ አውሮፓውያን የዘመን አቆጣጠር ከመጋቢት 2015 አንስቶ በየመን በሳውዲ አረቢያ በሚደገፈው መንግስትና በኢራን በሚታገሱት የሁቲ አማጽያን መካከል ሲካሄድ በቆየው ግጭት ሳቢያ አስር ሺህ ህጻናት ህይወታቸውን አጥተዋል ወይም ለአካል ጉዳት ተዳርገዋል ሲል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቅርበዋለች። የተባበሩት መንግስታት ድርጅት የህጻናት መርዳ ፈንድ ወይም ዩኒሴፍ ሁኔታውን አሳፋሪ ምዕራፍ ሲል ይጠራዋል። ጦርነቱ በየመን ከተቀሰቀሰ ጊዜ አንስቶ ህጻናት በየቀኑ ህይወታቸውን አጥተዋል ወይም ለአካል ጉዳት ተዳርገዋል። አስር ሺህ ህጻናት መሞታቸው ወይም መጎዳታቸው እጅግ ከፍተኛ ቁጥር ቢመስልም የመንግስታቱ ድርጅት ግን ትክክለኛ ቁጥሩ ከዚህም የበለጠ እንደሆነ ይናገራል። የዩኒሴፍ ቃል አቀባይ የሆኑት ጄምስ ኤልደር የተጠቀ ሰው ቁጥር በተባበሩት መንግስታት ድርጅት ተጣርተው የተመዘገቡትን ብቻ እንደሚያጠቃልል ይናገራሉ። ከዚህ ቁጥር በላይ የሆኑ ህጻናት ሞትና ጉዳት እንዲሁ ሳይመዘገብ እንደሚቀርም ያስረዳሉ። በተጨማሪም ቁጥሩ እጅግ ከፍተኛ የመሆኑን ያክል ከዚህ የበለጡ ህጻናት በቀጥታ በግጭቱን ባይሆን በተዘዋዋሪ ሊድኑ በሚችሉ በሽታዎች እንደሚሞቱ ቃል አቀባዩ ይገልጻሉ። እሳቸው እንደሚሉት ህጻናት እንደ ኮሌራና ኩፍኝ በመሳ የመሳሰሉ በሽታዎች እንዲሁም በምግብ እጥረትና በረሃብ እየታመሙና ህይወታቸውን እያጡ ነው። በየመን በየአስር ደቂቃው አንድ ህፃን በቀላሉ ሊድን የሚችል በሽታ ይሞታል። ይህ ቁጥር በሚያሳዝን ሁኔታ ላለፉት ዓመታት ሊቀየር አልቻለም። የመን በአሁኑ ሰዓት ለሕፃናት እጅግ አስቸጋሪ ቦታ ነው። ለማመን በሚያስቸግር ሁኔታ ደግሞ እየተባባሰ ነው። በየመን ተልኳቸውን አጠናቀው የተመለሱት ኤልደር እንደሚያስረዱት ህጻናት ያለእድሜያቸው ለብዙ አደጋዎች ተጋልጠዋል። ከአምስት ህጻናት አራቱ ወይም አስራ አንድ ሚሊየን የሚሆኑ ህጻናትም አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ይገልጻሉ። አክለውም አራት መቶ ሺህ ህጻናት ከፍተኛ በሆነ የምግብ እጥረት የሚሰቃዩ ሲሆን፣ በሚሊየኖች የሚቆጠሩ ንጹህ የመጠጡ ውሃ አያገኙም። ከሁለት ሚሊየን በላይ የሚሆኑ ህጻናትም ከትምህርት ቤት ውጭ ሆነዋልም ሚላሉ ይላሉ። የዩኒሴፍ ቃል አቀባይ ጨምረው የየመን ምጣኔ ሀብት በመሽመድመዱ ሰዎች በህይወት ለመቆየት እየተፍጨረጨሩ መሆናቸውንም ያስረዳሉ። እንደነዚህ አይነት ሰዎች ምንም አይነት አማራጭ የላቸውም። ጌጣጌጦቻቸውን ሽጠዋል። ማብሰያ ድስቶቻቸውንም ሸጠዋል ይህንን የሚያደርጉት ልጆቻቸውን ለመመገብ ነው ዋናው ነገር ግን በየመን ህጻናት ለረሃብ የተጋለጡት አዋቂ ሰዎች ጦርነት ማካሄዳቸውን ስለቀጠለ መሆኑንና በዚያ ውስጥ ዋና ተጎጂ ህጻናትም መሆናቸው ነው ዩኒሴፍ በየመን የሚያካሂደውን ህይወት አድን እርዳታ እስከ ቀጣዩ የፈረንጆቹ ዓመት 2022 ድረስ ለመቀጠል የ235 ሚሊዮን የአሜሪካን ዶላር አስቸኳይ እርዳታ እንደሚያስፈልገው አስታውቋል ያ ካልሆነ ግን ጉዳት ለደረሰባቸው ህጻናት በጣም አስፈላጊ የሆነውን እርዳታ ለማቆም እንደሚገደድ አስጠንቅቋል። ያ ማለት በከፍተኛ የምግብ እጥረት እየተሰቃዩ ላሉ በሺዎች የሚቆጠሩ ህጻናት እጅግ አስፈላጊ የሆነው የመመገብ አገልግሎት ይቀንሳል ወይም ይቋረጣል። ሌሎች ህይወት አድን ስራዎችም እንዲሁ እንደሚጎዱ ዩኒሴፍ ይገልጻል። አሁን ያለው ገንዘብ ከተሟጠጠ ከዚህ አስከፊ ጦርነት የሚተርፉ ሰዎች ደህንነቱ የተጠበቀ የመጠጥ ውሃ፣ የኮቪድ-19 ክትባት፣ በአሰቃቂ ሁኔታ ውስጥ ላለፉ የስነ ልቦና ድጋፍ እንዲሁም ሌሎች አስፈላጊ እርዳታዎችን አያገኙም። አመሰግናለሁ ስመኝሽ። አድማጮች፣ አሁን ልዩ የፕሮግራም ማሳሰቢያ። የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻናል 57 ዲግሪ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ አድማጮች በተጨማሪም ስርጭቶቻችንን በፌስቡክ በዩቲዩብ እንዲሁ በቀጥታ በድረገጻችን መከታተል ትችላላችሁ። አሁን የሁለተኛውን አጋማሽ ቀዳሚ ዝግጅት ነው የምናስከትለው፣ ሴቶችና ቤተሰብ በኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር በከፍተኛ ደረጃ እየጨመረ መምጣቱና ሙማንም ስለ በሽታው ያላቸው ግንዛቤ ብዙም ከፍ ባለማለቱ በአብዛኛው በሽታው ጸንቶባቸው ለህልፈት እየተዳረጉ መሆኑን ባለሙያዎች ይናገራሉ ሲል ይንደረድራል። የምሽቱ ሴቶችና ቤተሰብ በትንግሩ በኢትዮጵያውያን ህሙማን ዘንድ በሽታው በድብቅ የሚያዝበት ሁኔታ መኖሩን፣ ይሁንና በካሊፎርኒያ ክፍለ ግዛት በኦክላንድ ከተማ ነዋሪ የነበረችው የጡት ካንሰር ታማሪ ታማሚ ወጣት መሐሌት ግርማ ስለ በሽታውና ስለ ሕክምናው ግንዛቤ ለማስጨበጥ በጽኑ ታማ በነበረችበት ወቅት ጭምር የገጥሟት የነበሩትን ሁኔታዎች እንዲሁም እያለፈችበት የነበረውን የህክምና ሂደት በድፍረትና በግልጽ የዩቲዩብ ቪዲዮ እየሰራች ስታስተምር ቆይታ በቅርቡ ከዚህ ዓለም በሞት ተለይታለች። ኤደን ገረመው ራሳቸውም የካንሰር አገጋሚ የሆኑትን የማሌት ግርማ እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም የካንሰር ህክምና ሐኪም የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አጠናቅራለች። የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልድ ኢትዮጵያዊቷ ማህሌት ግርማ ከአራት አመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደ ውጭ የነበሩ እብጠቶችን ትከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ። በአጋጣሚ ሆኖ ማህሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ እያደረገች ነበረ። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑ ናውጡልኝ ስትላቸው አይ እኛ እናወጣም፣ ምናምን ነገር ነው እንጂ ያሏት ወይ ስለ ባለብሲ ስለምናምን አልነገሯት። በዛ ዲሳፖይንት እንደሆነ ሌላ መንገድ ጀምራለች እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ እና እንግዲህ፣ መጀመሪያ ነገር ለሴቶች ሁሉ መመክረው፣ መጀመሪያ ነገር ምርመራ ነው መመርመር ራስንም መመርመር ራስን ጡታችንን ቼክ ማድረግ በየጊዜው እንዳለብን፣ በተለይ ወር አበባ በሚመጣበት ጊዜ ጡታችን ማበጥና እንትን ማለት ይኖረዋል። ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩ እና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን። በተለይ እዚህ ያለ ነው አኒዋል ቼክ አፕ የሚባል ነገር አለ እና ባኒዋል ቸካፕ እነሱን ያገኙታል። እኛም ደግሞ ያለውን ሁኔታ መንገር እንችላለን። ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞውንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በዓመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸውም የዛሬ ስድስት ዓመት አካባቢም የልጆቻቸውና የእሳቸው ዘረ መል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው መሀሌት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ። ቴስቲንግን ያልኩበት ምክንያት አንደኛ እሷም ላይ እጢዎች ስለነበሩ ይገኝ ስለነበር አውጥተው ኔጋቲቭ ነው ባዮፕሲ እያደረጉ ኔጋቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ላምፒ ብረስት ምናምን ይባላል እነዛ አይነት ነገር እና በቃ ማወቅ ኪውሮሲቲ ነገር ነው። በእውነት ለመናገር እንትን ያለኝ እና ስጠይቃቸው ያው ቤተሰብ ዘር ቤተሰብሽ ውስጥ አለ ወይ የሚል ጥያቄ መጣ። እና ሳስበው ሀገራችን ዶክመንትድ የሆነ እንትን የለንም፣ ሂስትሪ የለንም። እንኳን የነሱ የኔን እንኳን የድሮውን በብስ ሪዛልት ማምጣት አልችልም። ዶክመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት እንደር ሲክስቲስ ምናምን ነው። እንደውም ወንድ አያቴ ወደ ፊፍቲ ሲክስ ምናምን ነገር ነው። እና እናቴ ሁልጊዜ ሆዱን ያመው ነበር ክላለች። እሱም አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረውና እኔ እንደዚህ ነገሮች አሉ፣ ግን አምናት ፕራቹር ካንሰር ይሁን አይሁን ግን ይመስለኛል ስላት እና ደግሞ ዶክተሯን ኢንሲስት አረኩ። በቃ ራሴ ከፍየም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ማወቅም አይፈልጉም። ይሄንን ወይዘሮ ሙሉ ብርሃን ልጃቸው ማህሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ፣ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎቹም ብቻቸውን አለመሆናቸውን በማሳየት ለማበረታታት፣ እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ። የኔን ወዲያው ነው ሁሉ ሰው ያወቀው። ማውቃቸው ሰዎች በሙሉ እንዲያውቁትን በቃ፣ ይሄ ነገር እንደዚህ እንደዚህ ተብያለሁኝ እንዲሆኗል እና ለኔ ትምህርት ሰጡኝ። በእውነት በዚህ ውስጥ አልፌያለሁ። እንዲያርጊ እንዲያርጊ እንዲበይ። እንደውም ሌላው ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብለው እንኳን የመረጡልኝ አሉ። እና መናገር በጣም ይጠቅማል። አለመናገር ድብቅ ስለሆን እና ማህሌት ይህን ታውቃለች። የእኛ ህብረተሰብ ብዙ ነገሮችን አይናገርም፣ ሚስጥር ነው፣ ሀሽ ነው፣ ከቤተሰብ እንኳን ተመርጦ ነው ምናምን እና ይህን ስለምታውቅ ወዲያውኑ ቪሎጉን ጀመረች። እና ያው ቴክኖሎጂውን፣ ጊዜው እና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያየው አደረገች ማለት ነው። የምታልፍበትን ሁኔታ በሙሉ በየቀኑ እንትን ትላለች። በዚህ ላይ መጨመር ብፈልገው የሚገርመው ሐኪም ቤት ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ ትስላት ቆይ ማሚ መጣ መጣ ትል እና እሷ መኪናዋ ውስጥ ሆና ያንን ታስተላልፋል። ከዛ በኋላ ለእኔም ቴክስት ትልክና ነው የምትመጣው። እና ኦፕንነስ በጣም ያስፈልጋል እና እሱ ያስተምራል። ለዚህ ነው ብዙ ይረዳል። ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረ እንደመጣና አብዛኞቹ ሕሙማንም በጊዜ ለሕክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ የካንሰር ሕክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሐብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው መሀሌትን የመሰሉ ሰዎች በግልጽ ስለ ሕክምናው ማውራታቸው ትልቅ ሚና አለው ይላሉ። የጡት ካንሰር በጣም የተደመጠ ካንሰር ነው። ከሴቶች ምናልባት በስታትስቲክሱም አንደኛ ደረጃ ይዞ የተቀመጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች የሚሆኑ ስለ አሉ ተገላጭ ባህርያት የምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ሆኑማን የሆኑ ሰዎች ወጥተው በቪዲዮ የሚሆን በተለያየ መንገድ ስለ ያለው በሽታ እንዲሁም ደግሞ በሕክምናም ላይ ያሉ ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ደፍረቱ ኖሯቸው እንደገና ስሱ ኖሯቸው ወጥተው ኤክስፒሪንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ስለዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህ ወጥቶ ሚሄድ የሚሉት ሰዎች እና አዌርነስ ወይ ደግሞ ንቃት ለመጨመር በጣም አስፈላጊ ነው። የመሀሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በጊዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስተማሚዎች እና ማህበረሰቡ ሊገነዘቧቸው ይገባል ያሉትን ነገሮች እንዲህ ያሳስባሉ። በጣም የካንሰሩ ህመም እንትን የሚያደርገው ምንድን ነው? አንደኛ ነገር ካንሰር ሲባል በኛ ህብረተሰብ ሞት የሚለው ነገር ነው አብሮ የሚመጣው። ሁሉ ጊዜ በቃ ካንሰር የያዘው ከሌ ሞተ ነው እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሊ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከምንል ይልቅ አይዞርሽ፣ ትወጫዋለሽ፣ ትወጣዋለህ፣ ምን ላርግልህ ዛሬ ዛሬ የምትፈልገው ነገር ምንድን ነው? የምትሄድበት ቦታ አለ ወይ መውሰድ ከሆነ የምትበላው ምግብ ምንድን ነው? የምትመርጠው ልብስ የሚያወጣብ እንኳን ቢሆን ልብስ ልጠብል ወይ ልጆች ካላቸው ልጆቹን ላጫውትላቸው ወይ እንኳን እና እንዲህ ነገሮች የዛሬውን ፊት ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስል፣ ስለ በሽታው እንዲነግራቸው፣ ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል። ማሌት ግርማ የካንሰር ሕክምና የሆኑትን ኪሞ፣ ጨረር፣ ቀዶ ጥገና ሂደቶቿን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ ጳጉሜ ሁለት ቀን ሁለት ሺ አስራ ሶስት አመተ ምረት ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጿን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የእሷ ህልፈት እንዳያስደናግጣቸውና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው ምልክት ያስተላለፈች ሲሆን ይህን መልእክቷንም ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥተዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለግሩም ዝግጅቷ አመሰግናለሁ። አድማጮች፣ ወደ ተከታዩ የምሽቱ ቅንብር ስናልፍ አሜሪካና ህዝቧ ነው። ዩናይትድ ስቴትስ ውስጥ የሚጠመቀውን ተወዳጁን ጃክ ዳንኤልስ ውስኪ ጥንት ቀምመው የጠመቁት የመጀመሪያው ባለሙያ በባርነት ተይዘው የነበሩ ጥቁር አሜሪካዊ ሰው እንደነበሩ ያውቁ ኖሯል ሲል በጥያቄ እንደረደራል። የምሽቱ አሜሪካና ህዝቧ በኋላ ላይ ፋብሪካውን የገዛውንና ውስኪውን የሚጠራበትን ጃክ ዳንኤልን ራሱን አጠማመቁን ያስተማሩትም እርሳቸው መሆናቸውን ታሪኩን የሚያወሳው የአሜሪካ ድምፅ ዶራ ማኮር ዘገባ ይዘረዝራል። ቆንጅታየ፣ ለዛሬው የአሜሪካና ህዝቧ ቅንብሯ እንዲህ አሰናድተዋለች። ጃክ ዳንኤልስ የሚባለው ከዓለም እጅግ ተወዳጅ የውስኪ አይነቶች አንዱ እንደሆነ ይታወቃል። እስከ ቅርብ ጊዜ ግን ያንን ውስኪ ከጥንት ጀምረው ሀ ብለው ቀምመው ያወጡት ወይም የጠመቁት ኔተን ግሪን የሚባሉ በባርነት ከተገዙ ጥቁሮች አንዱ እንደነበሩ የሚያውቁ እጅግ ጥቂቶች ናቸው። ውስኪው ጠርሙስ ላይ ስሙ የሚታየው ጃክ ዳንኤልንም ያስተማሩት ኔተን ግሪን ናቸው። የኔተን ግሪን የልጅ ልጅ ልጅ ልጅ ዴቢ ስቴፕልስ ታዲያ እኛ ከድሮ ጀምረን እናውቃለን፣ አያታችን ትነግረን ስለነበር ይላሉ። ውስኪውን የሚጠምቀው ጃክ ዳንኤልን ያስተማረው እሱ ነው። ሰው ግን ይህን አይቀበልም ነበር። ያሳዝናል። ጥቁር ስለነበር እንደሆን እንጃ። እንግዲህ ሁን ታዲያ ከጊዜ በኋላ ታሪኩ እውቅና አግኝቷል። የጃክ ዳንኤል ቴነሲ ውስኪ ኩባንያ ባለቤት ብራውን ፎርማን ኮርፖሬሽን ኔተን ግሪን ለውስኪው ከጅምሩ አንስተው የነበራቸውን አስተዋጽኦ እውቅና ሰጥቶታል። ኩባንያው የዓለም አቀፍ ግንኙነት ዳይሬክተር ማት ቤልቬንስ የመጀመሪያው ዋና የጃክ ዳንኤል ዊስኪ ጠማቂ ኔተን ኒረስት ግሪን ነበሩ ያ ሀቅ ነው ይላሉ እኛ ይሄ ታሪክ በጣም የምንኮራበት ነው እውቅና ሰጥተን አጉልተን ልናወሳውም ቁርጠኞች ነን እርግጥ ነው በፊት በሚቻለው መጠን ታሪኩን አድምቀን አልነገርንለትም አሁን ግን ያለፈ አልፏል ወደፊት እናደርገዋለን እናም ኔተን ግሪን የመጀመሪያው የሚታወቁ ጥቁር ዋና የዊስኪ ጠማቂ ሆነው ታሪካቸው ተጽፏል ታሪኩ የሚጀምረው አሁን የጃክ ዳንኤል ውስኪ ኩባንያ በሚገኝባት በቴኔሲዋ ሊንችበርግ ከተማ ነው። በ1800ዎቹ ዓመታት ኔተን ግሪንን በባርነት ገዝተዋቸው የነበሩት ሰው ዳን ኮል ለሚባሉ ቄስ በኪራይ ለአገልጋይነት ይሰጧቸዋል። የሚጠምቀው ውስኪ ይደነቅ የነበረው ወጣቱ ግሪን ለእኚህ ቄስ ውስኪውን መጥመቅ ጀመረ። ውስኪውን የሚያወጣው ወይም የሚያጣራው ሹገር ሜፕል በሚባል ዛፍ ግንድ ከሰል እሳት እያጣራ እንደነበረ ይነገራል። ያ ሙያ የመጣውም ከወደ ምዕራብ አፍሪቃ እንደነበረ ነው የሚነገረው። በዚያ ጊዜ ታዲያ ለቄስ ኮል ይሰራ የነበረ ጃክ ዳንኤል የተባለ ልጅ የኔተን ግሪን ረዳት ሆኖ ይመደባል። እናም ለቴኔሲ ውስኪው ያንን ልስልስ ያለ ጣዕም የሚሰጠውን ልዩ ሙያ ይቀስም ጀመር። እንደ አውሮፓውያን አቆጣጠር በ1863 በባርነት የተያዙ ሰዎች ነጻነት ከታወጀ በኋላ ጃክ ዳንኤል የውስኪ ፋብሪካውን ገዛው፣ ግሪንንም በዋና ጠማቂነት ቀጠራቸው። ማት ቤልቪንስ የሁለቱን ግንኙነት እንዲህ ሲሉ ይገልጹታል። ሲወርድ ሲዋረድ የመጣው ታሪክ እንደሚነግረን ከሆነ የጃክ ዳንኤል ቤተሰብ የግሪንን ቤተሰብ በደንብ ይንከባከበው ነበር፣ ብለዋል። በደንብ የምናውቀው ቢኖር ሁለቱ የነበራቸው ግንኙነት የአስተማሪና የተማሪ አይነት ግንኙነት ነበር። ጓደኝነትም ሊባል ይቻላል። በኔተን ግሪን የሚታወቅ ፎቶግራፍ እስካሁን አልተገኘም። ልጃቸው ጆርጅ ግን በዚያን ጊዜ ይደረግ እንደነበረው የተቀመጠው ከኋላ ሳይሆን ከጃክ ዳንኤል ጎን ተቀምጦ የሚታይበት አንድ ፎቶግራፍ ተገኝቷል። በቴኔሲዋ ኖክስቬል ከተማ የቴኔሲ ዩኒቨርሲቲ የቱሪዝም አስተዳደር ፕሮፌሰሯ ስቴፋኒ ቤንጃሚን ያ ፎቶግራፍ የነበረውን መከባበር የሚጠቁም ነው ይላሉ። ያ ፎቶ የሚያሳየው ምን ያክል ይከባበሩ እንደነበረ ነው። ፎቶ ላይ አብሮ መነሳት ብቻ ሳይሆን ከፊት ለፊት ጃክ ዳንኤል ጎን ተቀምጦን የተነሳው ኢተርን ግሪን ለቴነሲ ውስኪ ምስረታ ያበረከቱትን አይነተኛ ሚና ምርምር አድርገው ያገኙት ታዲያ ፎን ዊቨር የተባሉ አንዲት ደራሲ ናቸው። በታወቀው ውስኪ ታሪክ የነበራቸውን ግን ያልተነገረላቸውን ታሪክ መከታተል እንዳጓጓቸው ይገልጻሉ። የኔተን ግሪንን ተወላጆች ጨምሮ አያሌ ሰዎችን በማነጋገር ያደረጉትን ጥናት ውጤት ለኩባንያው አቅርበውታል። የኔን ጥናት ተቀብለው የነበራቸውን የታሪክ ሰነድ ፈጥነው ማስተካከላቸው በጣም ደንቆኛል፣ በጣምም አስደስቶኛል። ፈጥነው ያንን ማድረጋቸው ስለ ኩባንያው ማንነት ይናገራል። ኩባንያውም የኔተን ግሪንን አስተዋጽኦ በኦፊሴል ታሪካዊ ሰነድ ውስጥ አካቶታል። ጥናቱን ያካሄዱት ፋን ዊቨር ግን በዚያ አላቆሙም። ራሳቸውም የራሳቸውን አንድ ሚሊዮን ዶላር ወጪ በማድረግ አንክል ኒረስት ፕሪሚየም ዊስኪ የተባለ አቋቁመዋል። በአሁኑ ጊዜ በአሜሪካ ታሪክ በፍጥነት እየታወቀ ያለ ምርጥ ዊስኪ ሊሆን በቅቷል። የዚህ የዊቨር ኩባንያ ዋናዋ የዊስኪው አውጪ ወይም ጠማቂ ታዲያ የኔተን ግሪን የልጅ ልጅ ልጅ የሆኑት ቪክቶሪያ ኤዲ ባይለር ናቸው። ሙያቸውን ዊቨር እንዲህ ሲሉ ያደንቁላቸዋል። አንክል ኒረስት በ2019፣ በ2020 እና በ2021 ከማናቸውም ብዛት ያለው ሽልማት አሸንፏል። የኒረስት ግሪን አቀማመም ሙያ ተከትሎ የሚዘጋጅ መሆኑን ሳስበው ሁሌም ድንቅ ይለኛል። የኔተን ግሪን ቤተሰብ ቀጣይ ሰባት ትውልድ አባላት በጃክ ዳንኤል ዊስኪ ኩባንያ ሲሰሩ ኖረዋል። ዛሬም ድረስ እየሰሩ ናቸው። ነገር ግን የጃክ ዳንኤል ቤተሰብ ኩባንያውን በ20 ሚሊዮን ዶላር እንደ አውሮፓውያን አቆጣጠር በ1956 በሸጠው ጊዜ የኔተን ቤተሰብ ያገኘው አንዲትም ጥቅም የለም። የቴኔሲ ዩኒቨርሲቲዋ ፕሮፌሰር ስቴፈኒ ቤንጃሚን ይናገራሉ። የግሪን ቤተሰብ በ1800ዎቹ ደህና ሀብት የነበራቸው ናቸው፣ ግን የጃክ ዳንኤል ኩባንያ ባለቤት አልነበሩም። በሽርክናም ቢሆን ባለቤትነት አልነበራቸውም። ስለዚህ ያ ሁሉ ሚሊዮን ዶላር በውርስ የወረደው ለጃክ ዳንኤል ቤተሰብ እንጂ ለግሪን ቤተሰብ አይደለም። የቅድማያታችን ስራ ቆይቶም ቢሆን እውቅና በማግኘቱ ቤተሰባችን እጅግ ደስተኛ ነው ይላሉ ስቴፕልስ። ኒረስት ዊስኪን የመሰረቱት ታሪክ አጥኚዋ ዊቨርም በጣም የምንኮራበት በተለይም ደግሞ የኔተን ግሪን ጥበብ ታሪኩ ወደ ኋላ ከአፍሪካ የሚያቆራኝ መሆኑን ስናስበው እጅግ እንደነቃለን ብለዋል። በፎን ዊቨር ጽናት የኔተን ግሪን ታሪክ ከአንድ መቶ ዓመት በላይ ሳይነገር የኖረ ቢሆንም ከእንግዲህ ግን ከታሪክ መዝገብ አይፋቅም። ሌሎች አያሌ ጥቁሮች ክንዋኔያቸውና ለዚህ ሀገር ያበረከቱት አስተዋጽኦ ግን ለዚህ እድል አልበቃም። የቴኔሲዋ ዩኒቨርሲቲ ፕሮፌሰር ስቴፈኒ ቤንጃሚንም ይላሉ፣ የኔተንግሪን ታሪክ መነገሩ ይህችን ሀገር የገነቧት የቀድሞዎቹ በባርነት የተያዙ ጥቁሮች፣ በአጠቃላይም የጥቁር አሜሪካውያን አስተዋጽኦ በሀገሪቱ ታሪክ ውስጥ በሚገባው ልክ ያልተነገረ መሆኑን ማሳያ ነው። አመሰግናለሁ ቆንጂት። አድማጮች ወደ ምሽቱ መጨረሻ ቅንብር ነው መወስዳችሁ። በዩናይትድ ስቴትስ የኒውዮርክ ክፍለ ግዛት የሚኖር አንድ የስነ ጥበብ ባለሙያ አዲስ የኪነ ጥበብ ሥራ ውጤት ይዘው ብቅ ብሏል። ሆሮሄ ሮድሬጌዝ የተባለ የሰራው ልዩ የጥበብ ውጤት ሀግ ወይም መተቃቀፍ የተሰኘ ሲሆን በኮሮና ቫይረስ ወረርሽኝ ሳቢያ ጉዳት ለደረሰባቸው ሰዎች መታሰቢያነት የሠራው ሀውልት ነው። የጥበብ ስራው በኒውዮርክ ሲመረቅ በቦታ የነበረችው ዘጋቢያችን ኒና ሽኔቫ ያደረሰችንን ዘገባ ስምኝሽ የቆየ እንደሚከትለው ታቀርበዋለች። አርቲስቱ ከዚህ ቀደም ሲሰራቸው ከነበሩ ስራዎች ጋር ሲነጻጸር ይህ ሁለት መቶ ኪሎግራም የሚመዝነውና ሶስት ሜትር እርዝመት ያለው በነሐስ የተሰራ ቅርጽ በጣም ትንሽ ይመስላል። ቅርጹ በሰዓሊና ቀራጺ ሆርሄ ሮድሪጋዝ ጌራዳ የተሰራ ሀግ ወይም መተቃቀፍ የተሰኘ ሀውልት ነው። ዙሪያውን ስትዞሪ መስመሮቹ በልዩ ሁኔታ ይታያሉ። ስለዚህ ዙሪያውን ስትዞሪ ያለው እንቅስቃሴ የሥራው ዋና አካል ነው። ይህ መተቃቀፍ የሚል ስያሜ የተሰጠው ሐውልት ለወትሮ ተራ ወይም የተለመደ የሚመስል ሆኖም እጅግ አስጨናቂ በነበረው የኮቪድ-19 ወረርሽኝ ወቅት ትልቅ ትርጉም ያገኘውን ሁኔታ የሚያንጸባርቅ ነው። እጅግ ፈታኝ በሆነ ወቅት መተቃቀፍን የመሰለ ተራ የሚመስል የሰውነት እንቅስቃሴ ለአንዳንዶች ትልቅ ትርጉም ያለው ይሆናል። በዚህ ከባድ ወቅት ሁላችንም በጣም ልናገኘው ተመኝተን ግን ያልቻልነው ነገር መተቃቀፍ መሆኑ ግልጽ ነው። በነሐስ የተሰራው መተቃቀፍን የሚያሳየው ሀውልት መታሰቢያነቱ የሚወዱትን በማጣት ለራስ ሕይወት በመፍራት ወይም ስራና ቤትን በማጣት ምክንያት በአይምሮ ጤና መታወቅ ወይም በስሜት መረበሽ ለተጎዱ ሰዎች ነው። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል መረጃ እንደሚያሳየው እንደ አውሮፒያን አቆጣጠር ከነሐሴ 2020 እስከ የካቲት 2021 ባለው ጊዜ 42 ከመቶ የሚሆኑ አሜሪካውያን የአይምሮ ጭንቀት ወይም ድባቴ እንዳጋጠማቸው ተናግረዋል። ጓደኞቼ በኮቪድ-19 ህይወታቸው ሲያልፍ፣ የአንድ ጓደኛዬ ሚስት ከቤት መውጣት ሳትችል ስትቀር፣ በቃ ለረጅም ጊዜ እናቴን አግኝቼ ማቀፍ ነበር የምፈልገው። ምክንያቱም ለረጅም ጊዜ መገናኘት አልቻልንም ነበረ። እጅግ በጣም አስቸጋሪ ነበር። ከዚህ በኋላም ለተወሰኑ ጊዜያት ሰዎች በዚህ አስቸጋሪ ሁኔታ ውስጥ የሚቆዩ ይመስለኛል። የነሐሱን ሐውልት ለመስራት በሞዴልነት የረዱት የአርቲስቱ ቤተሰቦች ናቸው። የሚፈልገውን አይነት ውጤት እስኪያገኝም በጭቃ የተለያዩ ቅርጾችን ሰርቷል። ሮድሪጌስ ጌራዳ በዲጂታል የመጨረሻ ቅጂውን ከሰራ በኋላም አሁን ለእይታ የበቃውን የነሐስ ሐውልት እንደሰራ ይናገራል። ህርባን የተሰኘው የኪነ ጥበብ ስራዎች ዋና ስራ አስኪያጅ የሆኑት ጄክ ጆይስ ስለ ሐውልቱ አሰራር እንዲህ ይላሉ ኦርሄ መጀመሪያ ንድፉን ፈጠረ። ከዛ ከእኛ ቴክኒሽያኖች ጋር በመሆን የስሪዲ ወይም ዲጂታል ቅጂውን ሠራ። ያንን እኛ ፓማ በተሰኘ አንድ እቃ ላይ አተምነው። ከዚያ የነሐሱን ቅርጽ ለመስራት ባህላዊውን የማባዣ መንገድ ተጠቀምን። መጨረሻ ላይ የእጅ ባለሙያዎቻችን አንድ ላይ ገጣጠሙትና አሁን ለማለቅ ተቀርቧል። በኒውዮርክ የሚገኙ የብረት አቅላጭ ባለሙያዎች 220 ኪሎ ግራም የሚመዝነውን የነሐስ ቅርጽ ለመስራት አግዘዋል። እላዩ ላይ ለምልክትነት ሪቫን አለው። ያ የአእምሮ ጤና ግንዛቤ ማስጨበጫ ምልክት ነው። ያ በንድፍ ሥራውም ሆነ በሐውልቱ ላይ ይታያል። ሌላው ዋና ሐሳብ የነበረው ሦስት ወንድ ይሁን ሴት የማይለዩ ገጽታዎችን መፍጠር ነው። ሐውልቱ በኒውዮርክ ከተማ ሊንኮሊን ቲያትር አቅራቢያ የተቀመጠ ሲሆን አርቲስት ሮድሪጋዝ ጌራዳ እንደሚለው በኮሮና ቫይረስ ወረርሽኝ የተጎዱ ሰዎች መንፈስና ጽናት መታሰቢያ ሆኖ ይቀመጣል። አመሰግናለሁ። ስምኝሽ አድማጮች ለምሽቱ ያዝ ነው እዚ ላይ አበቃ። ያስተናገድኳቸው አላ ከበደ ከብርሃን ሀይሉ ጋር በዚህ ተሰናበት። መልካም ምሽት